የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 27 2017 ዓ ም የእሮብ ምሽት መሰናደው ጀመረ። ዩናይትድ ስቴትስ 47ተኛ መሪዋን መርጣለች። በተለይ የክብር 45ተኛና 47ተኛው ፕሬዚደንት ሆኜ እንድመረጥ ስላደረጋችሁ አሜሪካውያንን ላመሰግናችሁ ወዳለሁ። የሪፐብሊካኑ እጩ ተወዳዳሪ የነበሩት የአሁኑ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ በፍሎሪዳ ግዛት በተካሄደ የምርጫ ምሽት አከባበር ስነ ስርዓት ላይ ካደረጉት ንግግር የተወሰደ ድምጽ ነው የሰማችሁት ወይም የተመለከታችሁት ምስል ነው። የዛሬ መርሃ ግብራችን ልክ እንደ ሰሞኑ ሁሉ የዩናይትድ ስቴትስ ምርጫ 2024 ነው የተመለከተ ልዩ መሰናዶችና ዘገባዎች የሚቀርቡበት ነው። ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዋሽንግተን ዲሲ እያስተናገድኳችሁ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር ኤደን ገረመው አብሬያችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማናት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በማቀናበር አብሮኛለ። እዚህ ስቱዲዮ ከአጠገቤ ደግሞ ስመኝሽ የቆየ ወቅታዊ የምርጫውን ዘገባዎች ወደ እናንተ ለማድረስ ትገኛለች። አብራችሁን ትቆዩ ዘንድ በአክብሮት እየጋበዘች ስመኝሽ፣ እንግዲህ ወደ በኋላ ላይ ከአብይ ርዕስ ዘገባ በኋላ የምትመለስ ይሆናል። አሁን ወደ አብይ ርዕሱ እንሻገር። ዶናልድ ትራምፕ የዩናይትድ ስቴትስ አርባ ሰባተኛው ፕሬዚዳንት ሆነው ተመረጡ። የአሜሪካ ድምጽ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የወቅቱ ምክትል ፕሬዚዳንት ካማላ ሃሪስን በበርካታ ቁልፍ ግዛቶች ዋና በሚባሉ ቦታዎች ድል ማድረጋቸውን ዘግቧል። የአሜሪካ ድምጿ ከፍተኛ የዋሽንግተን ዲሲ ዘጋቢ ካሮላይና ፐርሲቲ በፍሎሪዳ ግዛት በተካሄደው የምርጫ ምሽት አከባበር ስነ ስርዓት ላይ የታደመች ሲሆን ትራምፕ ድላቸውን ማክበር የጀመሩት ዋነኛ የተሰኙ የዜና አውታሮች ድሉን ከማብሰራቸው በፊት ነው ትላለች። ወደዛው ነው የምናልፈው። ቀጣዩ የዩናይትድ ስቴትስ መሪ የሚታወቁና የተለመዱ ሰው ናቸው። በተለይ ክብር አርባ አምስተኛና አርባ ሰባተኛው ፕሬዚደንት ሆኜ እንድመረጥ ስላደረጋችሁ አሜሪካውያንን ላመሰግናችሁ ወዳለሁ። የቀድሞ ፕሬዚዳንት በምስራቅ የሀገሪቱ ግዛቶች የምርጫ ጣቢያዎች ከተዘጉ ከሰባት ሰዓታት በላይ ጠብቀው ነው ለተከታዮቻቸው ንግግር ያደረጉት። ያለፈውን አራት ዓመት ክፍፍላችንን ወደኋላ ምንተውበት ጊዜ ላይ ነን። አሁን ጊዜው በህብረት የምንሰራበት ነው። ምንም እንኳን በካማላ ሃሪስ እና በዶናልድ ትራምፕ መካከል የተደረጉ የህዝብ አስተያየቶች በሁለቱ እጮች መካከል ከክር የቀጠነ ልዩነት እንዳለ ቢያሳዩም የዶናልድ ትራምፕ ደጋፊዎች ግን ሁሌም እሳቸው እንደሚያሸንፉ ልበ ሙሉ ነበሩ። ስቲፍ ማክዋሪ እንደሚመስለኝ ብዙ ሰዎች እየሆነ ባለው ነገር ተሰላችተው ነበር፣ በሀገሪቱ፣ በምግብ፣ በነዳጅ፣ በመኖሪያ ቤት በሁሉም ነገር። አሊያ ዌበርም የትራምፕ ደጋፊ ናቸው። ከትራምፕ ጋር የነበሩን አራት ዓመታት ወድጃቸው ነበር። አሁንም ተስፋ የማደርገው መልሰን እንደምናገኛቸው ነው። ዶናልድ ትራምፕ የማሸነፊያውን ሁለት መቶ ሰባ ኤሌክቶራል ኮሌጅ ድምጽ ካገኙ በኋላ ቀዩ ፓርቲያቸው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤቱንና የህዝብ ተወካዮች ምክር ቤቱን መቆጣጠሩን ቀጠለ። ዘመቻው ትራምፕ ላይ ሁለት የግድያ ሙከራዎችን ያካተተ ከባድና ረዥም ነበር። በሐምሌ ወር ላይ የተተኮሰባቸው ጥይት ፕሬዚዳንታዊ ውጪ ተዋጉ ተዋጉ ተዋጉ ሲሉ የተናገሩትን ልዩና የሚታወስ ምስል ያጎናጸፋቸው ነበር። ሬኔ ዋይት የትራምፕ ደጋፊ ናቸው። ቀላል የሚሆን አይመስለኝም። መዋጋታችሁን መቀጠል አለባችሁ። ትላንት ማምሻውን የምርጫ ውጤቱን ለመከታተል የተሰባሰቡት ደጋፊዎቻቸው ትራምፕ እንደሚያሸንፉ አስቀድመው ያወቁ ይመስሉ ነበር። በስፍራው የታደሙት ሰዎች ትራምፕ አርባ አምስተኛው ና አርባ ሰባተኛው ፕሬዚዳንት የሚል ኮፍያ አድርገው ነበር። ለካሮላይና ፐርስቲ ዘገባ እደን ገረመው ከዋሽንግተን ዲሲ። ዶናልድ ትራምፕ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት እንደሚሆኑ በዋሽንግተን ዲሲ የሰዓት አቆጣጠር ዛሬ ንጋት ላይ ይፋ ተደርጓል። እዚህ ስቱዲዮ ካጠገቤ ባልደረባዬ ስመኝሽ የቆየ ትገኛለች። ስመኝሽ፣ እስቲ እንግዲህ እስካሁን ያለው የምርጫ ሂደትና እንዲሁም ደግሞ በዩናይትድ ስቴትስ ያለው ድባብ ምን ይመስላል? እንግዲህ አንቺም እንደገለጽሽው ቀደም ሲል ከነበረው ዘገባም እንደተከታተል ነው ዶናልድ ትራምፕ ከፍተኛ ፉክክር የተካሄደበት የሁለት ሺህ ሀያ አራቱን የዩናይትድ ስቴትስ ምርጫ ግልጽ በሆነና በአብላጫ ድምጽ ማሸነፋቸው የታወቀው እንግዲህ ከትላንትና ማታ ድምፅ አሰጣት ከተጠናቀቀ ከጥቂት ሰዓታት ጀምሮ በኋላ ጀምሮ ነው። እንግዲህ ትራምፕ ፈታኝ እና ከፍተኛ ፉክክር ይደረግባቸዋል፣ ውጤቱንም ይወስናሉ ተብለው ይጠበቁ በነበሩት ግዛቶች መካከል እንደ ፔንሲልቫኒያ፣ ጆርጂያ እና ሰሜን ካሮላይና የመሳሰሉ ግዛቶችን በማሸነፋቸው ምክንያት ለስልጣን ለመረከብ ከሚያስፈልጋቸው ሁለት መቶ ሰባ የመራጮች ድምጽ ውስጥ ሁለት መቶ ሰባ ሰባቱን እንዲያገኙ ረድቷቸዋል ማለት ነው። እንግዲህ ከትራምፕ ድል በተጨማሪ ሪፐብሊካኖች ሌላ ተጨማሪ ድልም አስተናግደዋል ተቀናጅተዋል። ሪፐብሊካኖች አንድ መቶ መቀመጫ ያለውን የህግ መወሰኛ ምክር ቤት ወይም ሴኔቱን ማለት ነው ቢያንስ ሀምሳ አንዱን መቀመጫ በማሸነፍ የበላይነት ማግኘት ችለዋል። የህዝብ ተወካዮች ምክር ቤት አራት መቶ ሰላሳ አምስት መቀመጫ ያለውም ለምርጫ ተደርጎበታል። ነገር ግን እስካሁን ድረስ ማን የበላይነት እንዳገኘ ወይም ሪፐብሊካኖቹ በበላይነት ሲቆጣጠሩ የቆዩትን ያዘው ያስቀጥላሉ ወይስ አያስቀጥሉም የሚለው እስካሁን ድረስ አልታወቀም ማለት ነው። ያን ተከትሎ እንግዲህ ትራምፕ በማታ ለደጋፊዎቻቸው በፍሎሪዳ ንግግር አድርገዋል። ከዛ ባለፈ ግን እንግዲህ ድባቡን በተመለከተ ምንም አይነት የጸጥታ ችግርም ሆነ ውጤቱን የተመለከተ ችግሮች አልተስተዋሉ። ስጋቶች ነበሩ፣ እንግዲህ ምናልባት እሳቸው ከባለፈው ምርጫ በተሸነፉበት ወቅት የነበረ ሁኔታ ሊደገም ይችላል የሚል ነበር። እስቲ እሳቸው ወደ ስልጣን የሚመጡት መቼ ነው? ምን አይነት ነገሮች ይጠበቃሉ? ስለዛ ነገር ካለ እንግዲህ እስካሁን እየወ ውስጥ ያለው ውጤት ታሪካዊ በሆነ መንገድ የተለያዩ የመገናኛ ብዙኃን ይፋ የሚያደርጓቸው ትንበያዎችና አሸናፊውን ለመለየት የሚጠቀሙባቸው መንገዶች ናቸው። የምርጫውን ውጤት የሚወስኑት ግን መራጮች በየግዛታቸው ውጤቶቹ ትክክለኛ መሆናቸውን ካረጋገጡ በኋላ ነው። ይህም የሆነው ይሄ ኤሌክቶራል ኮሌጅ የሚባሉት ማለት ነው። ታህሳስ ላይ ነው። እነሱ ያንን በፊርማቸው ካጸደቁ በኋላ በፈረንጆቹ አቆጣጠር ጥር ላይ የሕግ መወሰኛ ምክር ቤቱና የሕዝብ ተወካዮች ምክር ቤቱ በጋራ በሚያደርጉት ስብሰባ ውጤቱ ትክክለኛ መሆኑን ያረጋግጣሉ፣ ያን ይጸድቃሉ። ከዛ በኋላ ጥር ሀያ በፈረንጆቹ አቆጣጠር ፕሬዚዳንቱ በመጪው ዓመት በሁለት ሺህ ሀያ አምስት በፈረንጆቹ አቆጣጠር ቃለ መሀላ ፈጽመው ዶናልድ ትራምፕ አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው ስልጣናቸውን ይረከባሉ ተብሎ ይጠበቃል። እሺ፣ እስቲ እንግዲህ ብዙ ጊዜ አሸናፊ የሚሆኑ ተሸናፊ ፕሬዚዳንት ሲሆኑ ንግግር ያደርጋሉ። ዶናልድ ትራምፕም በትላንት ማምሻውን እንደውም አስቀድመው ይፋ ከመደረጉ በፊት ነው ንግግር ያደረጉት ለደጋፊዎቻቸው። ካማላ ሃሪስ ግን እስካሁን ምንም አይነት ንግግር አላደረጉም፣ ና ስለዛ የሚታወቅ ነገር አለ ትክክል ነሽ ሄደን። እስካሁን ድረስ ከማላ ሀሪስ በይፋ ንግግር አላደረጉም፣ ለሕዝብም አስተያየታቸውን አልሰጡም። ትላንትና ማታ ትራምፕ ማሸነፋቸው ከተረጋገጠ በኋላ ግን የዘመቻቸው አንድ ባለስልጣን ለደጋፊዎቻቸው ዋሽንግተን ዲሲ ለተሰበሰቡት ደጋፊዎቻቸው ወጥተው በዛሬ ምሽት ከማላ ሀሪስ ንግግር አያደርጉም ነገር ግን ነገ ንግግር ያደርጋሉ ብለው ቃል ገብተው ነው የተመለሱት። በዛ መሰረት እንግዲህ ዛሬ ከሰዓት በኋላ ካማላ ሀሪስ በተማሩበት ትምህርት ቤት ታሪካዊ በሆነ ጥቁሮች ትምህርት ቤት ሀዋርድ ዩኒቨርሲቲ ማለት ነው። ተገኝተው ሽንፈታቸውን ይቀበላሉ የሚሉትንም ነገር ይላሉ ተብሎ ይጠበቃል። ስለዚህ የእሳቸው ንግግር በጉጉት እየተጠበቀ ነው። እሺ፣ እንግዲህ አድማጭ ተመልካቾቻችን ስመኝሽ ወደ በኋላ ላይ መለስ ብላ የምርጫ ዘገባዎችን ሂደቶች እና ያሉትን ነገሮችን የምታጋራን ይሆናል። አስከትለን ወደ ተከታዮች ወደ ሌሎች ዘገባዎች እንሻገራለን። የትራምፕ የቀደሙ ፖሊሲዎችና ንግግሮች መጪው አስተዳደራቸው ምን እንደሚመስል ይጠቁማሉ። ዶናልድ ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆኖ ተመርጠዋል። የቀድሞ ፕሬዝዳንት በመጀመሪያው የስልጣን ዘመናቸው የተከተሏቸው ፖሊሲዎች እንዲሁም ደግሞ በአሁኑ ወቅት ከሚያቀነቅኗቸው አቋሞች ማጤን ውጪ መጪውን ያስተዳደራቸው ዘመን ምን ሊመስል እንደሚችል የሚጠቁም ዘገባ የአሜሪካ ድምጽዋ ቲና ትሪኒ አጠናቅራለች። ቆንጅታዬ እንደሚከተሉት አቅርበዋለች። ይፋ ሆኗል። የ78 ዓመቱ የቀድሞ ፕሬዝደንት ዶናልድ ጄ ትራምፕ በድጋሚ ወደ ዋይት ሃውስ ሊመለሱ ነው። በ1880ዎቹ መጨረሻ ላይ እንደነበሩት እንደ ግሮቨር ክሊቭላንድ ተከታታይ ላልሆኑ ሁለት የሥልጣን ዘመኖች ተመርጠው መጀመሪያ 45ኛው፣ አሁን ደግሞ 47ኛው የአሜሪካ ፕሬዝደንት ሆነዋል። ሁለተኛው የትራምፕ ዘመነ መንግስት ምን ይመስል ይሆን የሚለውን ለመረዳት የመጀመሪያውን መለስ ብሎ ማጤን እና አሁን ደግሞ በምረጡኝ ዘመቻዎቻቸው ላይ የሚናገሩትን ማጤን ሳይጠቅም አይቀርም። ትራምፕ ኢሚግሬሽን ወይም የስደተኞች ጉዳይን ከፍተኛ ትኩረት የሰጡት ሲሆን፣ ገዳቢ የሆኑ ፖሊሲዎቻቸው ምንጭም ቅድሚያ ለአሜሪካ ከሚለው አመለካከታቸው ጋር የተያያዘ ነው። እንደ አውሮፓውያን የዘመን አቆጣጠር በ2017 ፕሬዚደንት ሆነው ቃለ መሃላ ከፈጸሙ ከሰባት ቀናት በኋላ ነበር አብዛኛው ሕዝባቸው ሙስሊም ከሆኑ ሰባት አገሮች የሆኑ ሰዎች ዩናይትድ ስቴትስ መግባት የሚከለክል ለዘጠና ቀናት የሚዘልቅ የጉዞ እገዳ ያጸኑት። አክራሪ የሙስሊም ጽንፈኛ አሸባሪዎችን ከዩናይትድ ስቴትስ ለማስወጣት የምንችልባቸውን የመቆጣጠሪያ እርምጃዎችን እየዘረጋን ነው። እዚህ አንፈልጋቸውም። በዘንድሮ የምርጫ ዘመቻቸውም የድንበር ቁጥጥርን ቁልፍ የዘመቻ ቅስቀሳ ጉዳያቸው በማድረግ ፍልሰተኞች ወረሩን እያሉ ሲናገሩ ይደመጡ ነበር። ሰሜን ካሮላይና ውስጥ ለተሰባሰቡ ደጋፊዎቻቸው ባደረጉት ንግግር ለአዲሷ የሜክሲኮ ፕሬዚደንት ምን እንደሚሏቸው እንዲህ ሲሉ ነበር የተናገሩት። በመጀመሪያው ቀን አሊያም ከዚያም ቀደም ብዬ ወደ ሀገራችን የሚመጡ ወንጀለኞችና የሐሽሽ ንግዱን ካላስቆመች ወደ ዩናይትድ ስቴትስ የምትልከው የውጭ ንግዷ ላይ ሀያ አምስት ከመቶ ታሪፍ ወዲያውኑ ነው የምጭንባት። ከቻይና በሚገቡ እቃዎች ላይ ታሪፍ መጣላቸው ሲታወስ በመጪው የአስተዳደር ዘመናቸውም ያን አቋም የሚቀይሩ አይመስልም። በእርግጥ እየጎዱን ነው። የማይረባ ነገር ነው። በመጨረሻም ሁሉም ስራ አጥተው ተዘግተዋል። ከዚያ በሀገራቸው አምርተው ምንም አይነት ግብር ሳይከፍሉ ለእኛው ይመልሱልናል። ምንም ነገር የለም። ተሸንፈናል። ኩባንያውን አጥተናል። ስራ አጥተናል። ሁሉም ነገር አጥተናል። እናም ያ በጣም ሞኝነት ነው። ዶናልድ ትራምፕ የአየር ንብረት ለውጥን የዓለም የአየር ግለትንና የከባቢ አየር ብክለትን ከሚታገለው እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ዓለም አቀፍ የፓሪስ ስምምነት ዩናይትድ ስቴትስን ማስወጣታቸው የሚታወስ ነው። ፕሬዝደንት ቶኜ የተመረጥኩት ለፓሪስ ዜጎች ሳይሆን ለፒትስበርግ ነው። በኃይል ምንጭ ፖሊሲያቸው ደግሞ በሀገር ውስጥ የሚመረተውን የነዳጅ ዘይት መጠን ከፍ ማድረግ ላይ እንደሚያተኩሩና የአካባቢ ደህንነት ጥበቃ ደንቦችን እንደሚሰርዙ አስታውቀዋል። ልናደርገው ነው። በመጀመሪያው ቀን በመጀመሪያው ሰዓት መጀመሪያ ላይ ብዙ ነገሮችን ልናደርግ እንችላለን። ለአሁኑ ግን ነዳጃችንን ማውጣቱን እናስቀድማለን ብለዋል። በሁለተኛው የአስተዳደራቸው ዘመን ከአራቱ ዓመት የፕሬዚደንት ጆ ባይደን አስተዳደር የተሻለ ለአሜሪካ የንግድና ኢንዱስትሪዎች ጥቅም የሚቆም ከዓለም አቀፍ ፖለቲካና ግጭቶች መገለል ላይ የሚያተኩር ፖሊሲ እንደሚከተሉ ቃል ገብተዋል። የጎርጎሮሲያኖ 2024 የዩናይትድ ስቴትስ ምርጫን በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ሰዎች ሲከታተሉት ቆይቷል። የምርጫ ውጤቱም ላይ አስተያየት በመስጠት ላይ ይገኛሉ። እኛም ከድሬዳዋ ወደ አሰባሰብ ነው አስተያየት ነው የምናልፈው። የአሜሪካን ምርጫ በጽኑ ስከታተል ነበረ። እንደ ተከታተልኩትም ደግሞ ስደግፍ የነበረው የትራምፕን ነበር። ትራምፕ ተመርጧል። በጣም ደስ ብሎኛል። ትራምፕን የምደግፍበት ምክንያት ደግሞ ከዚህ በፊት የነበረው የባይደን በዲሞክራት ፓርቲ የሚመራው አንዳንድ ኢትዮጵያ ላይ የሚያደርጋቸው ጫናዎችን አልደግፍም ነበር። በዚህ የተነሳ እሱ ደግሞ ለእኛ ለሀገራችን ፖሊሲ ጥሩ ነገር ያስቀምጣል በሚል እሱን ደግፍ ያለው። ግን ትራምፕ ማስተካከል ያለበትን አስተያየት የሚሰጥበት ምክንያት ኢትዮጵያ በአባይ የባለቤትነት ድርሻዋን የመጠቀም አቅሟን ከዚህ በፊት የሰጠውን አስተያየት አልደግፍም ነበረ እና ይሄን አስተካክሎ ከእኛ ጎን እንዲሆን በተስፋ እሱን ምርጫ ምርጫ ነው። መደግፍ የፈለግኩት ካሚላን ነበረ። ግን እሷ ባለመሸነፏ በጣም ያዘንኩበት ምክንያት አለኝ። አንድ ሴት እንደመሆኗ መጠን በጣም ለሴት እስፔክት አሜሪካ ራእይ ትሆናለች ብዬ ነበረ። በዲሞክራቲክ ላይ ያለው ዲሞክራሲ ሴቷን የማሳተፍ ሁኔታ በፕሬዝዳንት ደረጃ ስትመረጥ በጣም ውጤት ይመጣል የሚል ተስፋ ነበረኝ። ሁለተኛ ደግሞ እንደ ኢትዮጵያ ብዙ ስደተኞች አሉ። ሌላ ሀገር ሲሄዱ ብዙ አንዳንድ መፍታቸው ሚያጡ ብዙ ስደተኛ ደግሞ ወደ ሌላ ሀገር ላይ መጠቀም ይችሉት ስለ እነሱ ስደተኛ ነገር ብዙ ነገር ሪስፔክት አድርጋለች ብዬ ነበር የጠበቅኩት ያ ነገር ሲሆን፣ ሁሉም ሀገር ሁሉም ሀገር ላይ ኖረን እንደ ሰው ልጅ መኖር እንችላለን የሚል ተስፋ ነበረ የነበረኝ። በአሜሪካ በዚህ በ2024 ምርጫ ትራምፕን ነበር የምደግፈው። ትራምፕም ደግሞ ኦልሞስት አሸንፏል። ስለዚህ ደስ ብሎኛል። ትራምፕን የደገፍኩበት ምክንያት ያው ከብዙ አንግል ነው። ዋና ዋናዎቹ ከሃይማኖትም ሊሆን ይችላል ወይም ደግሞ ከሌሎች ከፖለቲካዊ እይታዎች ፌር የሆነ ነገር ዓለማችን ላይ ያው ተጽዕኖ ፈጣሪ ሀገር ስለሆነች እሱም ተጽዕኖ ፈጣሪ የሆነ ሀገር ፕሬዚዳንት ስለሆነ ፌር የሆነ ነገር ዓለማችን ላይ ይሰፍናል ብዬ ስለማስብ ትራምፕን ነው የምደግፈው። የአሜሪካ ምርጫ የዶናልድ ትራምፕ ደጋፊ ነበርኩ። እኔ ዶናልድ ትራምፕ እንዲያሸንፍ የደገፍኩበት ምክንያት የቀድሞ ፕሬዚዳንት ጆ ባይደን በምስራቁ ዓለም ጦርነት እንዲቀሰቀስ ብዙ ምክንያት ሆኗል። ሁለተኛ ደግሞ ዋና ሁለተኛና ዋናው የደገፍኩበት ጆይ ባይደን ኢትዮጵያ ላይ የተለያዩ ማዕቀቦችን ጥሏል። እንትን ዶናልድ ትራምፕ ደግሞ ይህንን ይፈታለው ይፈታል የሚል ሀሳብ ስላለኝ እሱ በመመረጡ በጣም ደስተኛ ነኝ። ያው ካማላ ሃሪስ ነበረ የምደግፍ የነበረው በመውደቃ እኔም በጣም አዝኛለሁ። ሌላው እሷ የምደግፍበት ምክንያት ለጥቁሮች ያላት አመለካከትና ለጥቁሮች ያላት ተቆርቋሪነት፣ ሌላው ደግሞ ለጥቁሮች ተሟጋሽም ነበረች። ከሷ አንጻር እሷን ስደግፍ ነበረ። አዎ በጣም ስደግፍ ነበረ። ሌላው በሁለተኛ ደረጃ ለስደተኞች የተቀመጡ ፖሊሲዎች አሉ ለስደተኞች ያንን ፖሊሲ ደግሞ ለመተግበር በጣም ቆርጠኝነት ስታሳይ ነበረ። የተለያዩ ቦታ ላይ የራሷን ቮት እንዲሰጡ ከፍተኛ ስራም ተሰርቷል ማለት ነው። ስለዚህ እድሉ ስላላገጠማት በጣም አዝኛለሁ። የዩናይትድ ስቴትስ ምርጫ 2024 በተመለከተ ካስ ያሰናዳ ነው ልዩ ዘገባ ነው በመከታተል ላይ የምትገኙት። የዓለም መሪዎች ለቀጣዩ ፕሬዚዳንት ዶናልድ ትራምፕ የእንኳን ደስ ያለው መልእክት እያስተላለፉ ነው። ትላንት ማክሰኞ በዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ዶናልድ ትራምፕ ወሳኝ ድል ማግኘታቸውን የሚያመላክቱ የትንበያ ዜናዎች በዜና አውታሮች መሰራጨት ከጀመሩበት ጊዜ አንስቶ የዓለም መሪዎች እንኳን ደስ አለው በማለት መልእክት እያስተላለፉ ይገኛሉ በምርጫ የዴሞክራቲክ ፓርቲ ተቀናቃኛቸው ምክትል ፕሬዚዳንት ካማላ ሀሪስን ያሸነፉት ሪፐብሊካኑ የቀድሞ ፕሬዚዳንት ዶናልድ ትራምፕ ከአራት ዓመታት በኋላ ወደ ዋይት ሀውስ ለመመለስ በመመለስ ታሪክ አስመዝግቧል። ዛሬ ረቡዕ ማለዳ በርካታ የዓለም መሪዎች አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆኖ በድጋሚ ለተመረጡት ትራምፕ በኤክስ ማህበራዊ ድረገጽ ነው መልእክታቸውን ሲያስተላልፉ የሰነበቱትእና ና የታዩት እንግዲህ፣ እዚህ ስቱዲዮ ውስጥ ከአጠገቤ ስመኝሽ የቆየ ትገኛለች። ስመኝሽ ያለ ሁኔታ ምን ይመስላል ለዶናልድ ትራምፕ? ይመሰል መልክታቸውን ያስተላለፉት እነማን ናቸው? እንግዲህ ኤደን፣ ሁላችንም እንደምናስታውሰው ወይም እንደምናውቀው ዶናልድ ትራምፕ ቅድሚያ ለአሜሪካ የሚል ፖሊሲ ነው የሚከተሉት እና በስልጣን በነበሩበት ወቅት ይሄ ፖሊሲያቸው ከተለያዩ አጋሮቻቸውን ባላንጣዎቻቸውም ጋራ የነበራቸውን ግንኙነት አወሳስቦት ነበረ። በዚህ ምክንያት በርካታ ያለም ሀገራት በጉጉትና የሚጠብቁት የነበረው የዚህን ምርጫ ውጤት ለአዲሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ቀድመው መልእክት የላኩት ከላኩት የዩናይትድ ስቴትስ አጋሮች መካከል አንዱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ናቸው። ወደ መሪነት በድጋሚ በመመለስ ታሪክ ሰርተዋል ብለዋቸዋል። ከዛም በተጨማሪም የእስራኤልና የአሜሪካን ታላቅ አጋርነት ይበልጥ የሚጸናበት ጊዜ እንደሆነም አመልክተዋል። እንግዲህ ያው ዶናልድ ትራምፕና ካማላ ሀሪስ የውጭ ጉዳይ ፖሊሲያቸው የተለያየ ነውና ምናልባት ቤንያሚን ኔታንያሁ እንኳን ደሳለው ማለታቸው ብዙም የሚደንቅ አይደለም፣ ምክንያቱም የቆየ ቅርበትና መደጋገብ ስላላቸው። ግን ሩሲያም ደግሞ እንኳን ደሳለት ካለችው ሀገር መካከል ናት። የሩሲያን ጥቃት ለመመከት ዩናይትድ ስቴትስና ሌሎች ምዕራባውያን አጋሮች ተጨማሪ ድጋፍ እንዲሰጡ የሚማጸኑት የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ በበኩላቸው በዓለም አቀፍ ጉዳዮች ትራምፕ የሚከተሉት ሰላም በጥንካሬ ቁርጠኛ አቋም ያሉትን አስመልክተው አሁን ታይ ነው የተባለ አስተያየት ሰጥቷል። ዩክሬን ተገቢው ሰላሟን የምታገኝበት ቀን እንዲቀርብ ሊያደርግ የሚችለው ይህ መርህ ነው ያሉት ዘለንስኪ አብረን ተግባር ላይ እንደምናውለው ተስፋ አድርጋለሁ ሲሉ ከአዲሱ ፕሬዚዳንት ጋር ግንኙነት ለመመስረት ያላቸውን ተነሳሽነት አስታውቋል። በተመሳሳይ ደግሞ ዩክሬንን የሚደግፉት የአውሮፓ ሀገራትና በተለይም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ተመሳሳይ መልእክት ነው ያስተላለፉት። የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮንም ፈጥነው እንኳን ደስ አለው መልእክት ያስተላለፉ ሲሆን እንደ ፊተኞቹ አራት ዓመታት አሁንም በሁለታችን ቁርጠኝነት አብረን ለመስራት ዝግጁ ነን ብለዋል። እስቲ እንግዲህ ሌላም የአውሮፓ ሀገር መሪ ደግሞ መልዕክት አስተላልፏል። ስለ እነሱ ጥቂት ብትማንችም እንግዲህ ልክ ነሽ። አንቺም እንደጠቀስ ሹ በተለይ ከአውሮፓ ጋር በተያያዘ አጋሮቻቸው፣ ዋና አጋሮቻቸው ናቸው የአውሮፓ ሀገራት ለአሜሪካ። ነገር ግን በስልጣን ላይ በነበሩበት ወቅት ዶናልድ ትራምፕ ከኔቶ አባልነት ከሰሜን አሜሪካ ቃል ኪዳን ሀገሮች ማለት ነው አሜሪካን አስወጥተዋት ነበር። በዛ ምክንያት ያው የተወሰኑ ስጋቶች አሉ። ቢሆንም ግን ያው የእንኳን ደስ አላችሁ መልእክት እያስተላለፉላቸው ነው። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው መንግስታቸው የጋራ የሆኑትን የነጻነት የዲሞክራሲ እሴቶቻችንን አብረን ለመከላከል እንቆማለን ሲሉ ተስፋቸውን ተናግረዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን እስካሁን ድረስ በምርጫው ላይ አስተያየታቸውን አልሰጡም ነገር ግን የቀድሞ ፕሬዚዳንት ዲሚትሪ ሜድቬዲየቭ በኤክስ ገጻቸው ላይ ካማላ ሀሪስ በመሸነፋቸው ደስታቸውን አጋርተዋል። ቅድም እኔ የማጠቅሰው እንግዲህ ብላድሚር ፑቲን በእርግጥ ለትራምፕ ይደግፋሉ ይባላል ግን እስካሁን ድረስ አስተያየት አልሰጡም። ይህን ግን ሩሲያ ያው ቀና ስሜት እንዳላት አመላክታለች። በሚለው ይታረም ቀጥ ሀሳብ ትክክል ትክክል ብለሻል። ሄደን እነዚህ ብቻ አይደሉም እንግዲህ የእስያ ሀገራት መሪዎችም አስተያየቶቻቸውን እያጋሩ ነው። ለምሳሌ የህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ጓደኛዬ ሲሉ ለጠሯቸው የዶናልድ ትራምፕ እንኳን ደስ አሉት መልእክት አስተላልፈዋል። የደቡብ ኮሪያ ፕሬዚዳንት ዮንሱክ ዮል እንዲሁም የጃፓን ጠቅላይ ሚኒስትር ሺጌሩ ኢሺባ እና የፊሊፒንስ ፕሬዚዳንት ፈርዲናንድ ማርኮስ፣ በተጨማሪም ደግሞ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የደስታ መግለጫ አስተላልፈዋል። የቻይና የውጭ ጉዳይ ሚኒስትር ቀላቀባይ በበኩላቸው ቤጂንግ የቻይና እና የዩናይትድ ስቴትስ ግንኙነቶች በጋራ መከባበር፣ በሰላም አብሮ በመኖር እንዲሁም በጋራ ጥቅም ላይ የተመሰረተ የትብብር መርሃ ግብሮችን ታስተናግዳለች ብለዋል። አመሰግናለሁ። እንግዲህ ስመኞች እስካሁን ድረስ የተነጋገርነው ስለ ዓለም መሪዎች እንኳን ደሳሎ መልእክት ነበረ። ወደ አፍሪካ ቀንድ ጉዳዮችና የአፍሪካ ቀንድ መሪዎች ምን አሉ ወደሚለው ነው የምናልፈው። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የአፍሪካ ቀንድ መሪዎች በትራምፕ መመረጥ የደስታ መልእክት አስተላልፈዋል። የአፍሪካ ቀንድ መሪዎች ዶናልድ ጄ ትራምፕ የአሜሪካ ፕሬዝዳንት በመሆን ተከታታይ ባልሆነው ሁለተኛ የስልጣን ዘመን በመመረጣቸው የተሰማቸውን አስተያየት ገልጸዋል። መሪዎቹ ትራምፕ በሰላም ላይ እንደሚሰሩና አዲስ የትብብር ገጽ እንደሚከፍቱም ተስፋ እናደርጋለን ብለዋል። ባህሩን ማሩፍ የተዘጋጀውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። የአፍሪካ ቀንድ መሪዎች የቀድሞ ፕሬዚደንት ዶናልድ ትራምፕ የአሜሪካ ፕሬዚደንት ሆነው መመረጣቸውን በደስታ ተቀብለዋል። ስኬትን ተመኝተው ስልታዊ ትብብርን እንደሚጠብቁም ተናግረዋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትረምፕን ታሪካዊ በሆነ መንገድ ዳግመኛ በመመለሳቸው እንኳን ደስ አሎት ብለዋል። በኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ባስተላለፉት መልእክት የትረምፕ ምርጫ የተካሄደው የዓለም ሰላም ከመቼውም ጊዜ በላይ አስፈላጊ በሆነበት እጅግ ወሳኝ ወቅት ነው ብለዋል። በዚህ ወሳኝ አላማ ባለው ትግልጽ አቋም ላይ ስኬታማ እንዲሆኑ መልካም ምኞታችንን እንገልጻለን ያሉት ኢሳያስ የትረምፕ ምርጫ በኤርትራና በአሜሪካ መካከል አዲስ ፍሬያማና ገንቢ የትብብር ምዕራፍ እንደሚከፍት ተስፋ እናደርጋለን ብለዋል። የኢፍድሪ ጠቅላይ ሚኒስትር አብይ አህመድ ኤክስ ላይ አጭር መልእክታቸውን አስተላልፈዋል ለፕሬዝደንት ዶናልድ ትረምፕ ምርጫውን በማሸነፎ ና ዳግም በመመለሶ እንኳን ደስ አሎት ብለዋል የኢትዮጵያና የዩናይትድ ስቴትስ ግንኙነት የበለጠ ለማጠናከር አብሮ እንደሚሰሩም ጠቅላይ ሚኒስትር አብይ ተናግረዋል የሶማሊያው ፕሬዝደንት ሀሰን ሼህ መሐሙድ በተመሳሳይ ትራምፕ ታሪካዊን ምርጫ በማሸነፎ እንኳን ደስ አለዎት ብለዋል። የሁለቱን አገራት ሰላም፣ ደህንነትና የጋራ ብልጽግናን ለማስቀጠል ለሁለቱ አገሮቻችን ጠንካራ ትብብር እሰራለሁ ብለዋል። ትራምፕ በቀድሞ የስልጣን ዘመናቸው ከግብፁ ፕሬዚደንት አብዱልፈታህ አልሲሲ ጋር ጥሩ ግንኙነት ነበራቸው። ሲሲ በኤክስ ላይ ባሰፈሩት መልእክት የሁለትዮሽ ግንኙነትና በመካከለኛው ምስራቅ ሰላምና መረጋጋት ላይ ትብብር እንደሚፈልጉ አመልክተዋል። ሁለቱ አገራት ሁልጊዜ የትብብር ምሳሌነት የሚያሳዩ ሲሆን የሁለቱን ወዳጃዊ አገራት የጋራ ጥቅም በጋራ ለማሳካት ይቺ ዓለም እየገባች ባለችበት በዚህ አሳሳቢ ሁኔታም እንደሚቀጥል ተስፋ እናደርጋለን ብለዋል። ምንም እንኳ የክልሉ መሪዎች ከትራምፕና ከአስተዳደራቸው ጋር ትብብርን ቢፈልጉም የአፍሪካ ቀንድ ተንታኝ ማት ብራይደን ዩናይትድ ስቴትስ በትራምፕ የመጀመሪያ አስተዳደር ጊዜ በቀጠናው ታደርግ ከነበረው ተሳትፎ እንደምትቀንስ ተንብየዋል። በአፍሪካ ቀንድ በቀይ ባህርና በኤደን ባህረ ሰላጤ ቀጠና ሁለት ተጽዕኖዎች እንደሚኖሩ መጠበቅ እንችላለን። የመጀመሪያው ዲፕሎማሲያዊም ሆነ ፖለቲካዊ ፍላጎት መቀነስ ነው። በባይደን አስተዳደር የነበሩትን እንደ የአፍሪካ ቀንድ ልዩ ወኪል አይነት ስልጣኖች እንዲወገዱ ይደረጋል። ሁለተኛው በቀጠናው የሚገኙትን ወታደሮቿን መቀነስ ነው። ይህም በተለይ ሶማሊያን የሚመለከት ነው። የአሜሪካ ወታደሮች ባለፉት ጥቂት ዓመታት በሥልጠናና ቅኝት ሲሳተፉ ነበር። ብራይደን ሦስተኛው ተጽዕኖ ምን ሊሆን እንደሚችል መገመቱ ከባድ ሊሆን እንደሚችል ተናግረዋል ትረምፕ ከመካከለኛው ምስራቅና ባህረ ሰላጤው ሀገራት ጋር እንደሚኖራቸው ግንኙነት ይወሰናል። ምክንያቱም እነዚህ ሀገራት በሱዳን በሶማሊያ እንዲሁም በኢትዮጵያም ጭምር ባሉ ግጭቶችና በአፍሪካ ቀንድ ውስጥ ሚና ያላቸው እናም አሜሪካም ሆነች ትራምፕ በመካከለኛው ምስራቅ ያሉ ተፎካካሪ ፍላጎቶችን ለማስታረቅ ሞከረችም ሆነ ከአቡዳቢ ወይም ከሪያድ ጋር የበለጠ ወገነች። እነዚህ ነገሮች ሱዳን፣ ኢትዮጵያና ሶማሊያን በተመለከተ ያለውን አሰላለፍ ሊመለከቱ ይችላል። ዶክተር ኤድጋር ጊትዋ በኬንያ ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ተንታኝ ናቸው። እሳቸውም እንዲሁ ትራምፕ ከአፍሪካ ሀገራት ጋር ንቁ ግንኙነት ሊያደርጉ ወይም የባይደን ፖሊሲዎችን ሊሽሩ እንደሚችሉ ጠቁመዋል። እንዳያደርጉት ጸለያለሁ። ግን እንደሚመስለኝ ኬንያ የኔቶ አጋር መሆኗን የሚሰርዝ ትዕዛዝ ያስተላልፋሉ። በተጨማሪም ሌሎች ውሳኔዎችን ይሽራሉ። ለሄይቲ የሚሰጠውን ድጋፍ ሊቀንሱ ይችላሉ። ለሀገሪቱ ቃል ከተገባው 300 ሚሊዮን ዶላር ውስጥ ምን ያህሉ እንደተሰጠ አላውቅም። ነገር ግን ሊቀነስ ይችላል። የእኔ ችግር አይደለም ብለው ሊቀንሱት ይችላሉ። ይህ ማለት ኬንያውያኑ ከሄይቲ ይወጣሉ ማለት ነው። ጊትዋ ትረምፕን የሚያዩት እንደ አንድ ንግድ ሰው ነው። ለአሜሪካ የሚያስገኘውን ትርፍ ካላዩ ግንኙነቱን ያቋርጣሉ ብለው እንደሚሰጉ ይናገራሉ። አሜሪካውያንን የሚጠቅም ካልሆነ ትራምፕ መዋለ ነዋይ ለመመደብ ፈቃደኛ አይሆኑም። የነጋዴ ያስተሳሰባቸውን ይዘው ይመጣሉ። የሰብአዊ መብት ጉዳይ አያሳስባቸውም። ለአሜሪካ ምን ይጠቅማል ብለው ነው የሚያስቡት። እናም አፍሪካን በተመለከተ በርካታ ነገሮች ሊቀየሩ ይችላሉ። አንዳንዶቹ ነገሮች ሳይቀየሩ ሊቆዩ ይችላሉ። ነገር ግን እንደሚታየኝ ባይደን የጀመሯቸውን ሥራዎች በትእዛዝ ሊያስቆሙ ይችላሉ። ባይደን የአሜሪካ ጦር በሶማሊያ ያለው ተሳትፎ ይቀንሳል ብለው እንደሚጠብቁም ተናግረዋል። እንደ ኤሮፓ አቆጣጠር በታህሳስ 2020 በፕሬዝደንትነት ዘመናቸው ባለፉት ጥቂት ሳምንታት ውስጥ ትራምፕ የአሜሪካን ጦር ከሶማሊያ አስወጥተዋል። የአሜሪካ ጦር ለሶማሊያ ጦር ኃይሎች ስልጠና ሲሰጥ ቆይተዋል። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የማክሰኞ ምሽት ጥቅምት 27 2017 ዓ ምት የዩናይትድ ስቴትስ ምርጫን የተመለከተ ልዩ ዘገባዎች ያሉበትን መሰናዷችን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪ አምሃሪክ የፌስቡክ ገጽ ላይ ና ድረገጽ እንዲሁም ደግሞ በመደበኛው ሳተላይት ላይ እንድትከታተሉ እንጋብዛለን። በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትዘልቁ የሚጋብዛቸው የደንገረመሆነኝ ወደ ቀጣይ ዘገባዎች እንሻገር። የዋሽንግተን ዲሲ ና አካባቢው መራጮች ስለ ምርጫ ውጤት ምን ይላሉ? አስከትለን የምናልፈው ወደዛው ነው። ስሜ ሄርሜላ መስፍን ነው እና ሪፐብሊከን ፓርቲን ደግፈን የቆምኩኝ መሀል ነኝ። እንግዲህ የተሰማኝ ብዙ ከሁላችንም የሚያስፈራ ወይም በጣም የተቃረበ በሁለቱም ሳይድ የምንለው ምርጫ ነበረ። ብዙ ከሁላችንም የሚያስፈራ ወይም በጣም የተቀረበ በሁለቱም ሳይድ የምንለው ምርጫ ነበረ። እስከ መጨረሻ ደቂቃ ድረስ ሁለቱም እየተገፋፋ የሄደ ነበረ። ፔንሲልቬኒያን ሲያሸንፍ እንግዲህ ትልቅ ዊን እንደሚሆን ነው ሰውም ወዲያው ነው የተረዳው። ከዚያም ደግሞ ወደ ሁለት መቶ ሰባ ሰባት የሚያስገባውን ፖይንት ፋይናል ያስገባ። እንግዲህ የሁላችንም ብዙ ኢትዮጵያን አሜሪካን ኮሚኒቲ ያለ ነው ኮንሰርቬቲቭ ማይንሰት አለን። ትራምፕም ብለን ላለው ጉዳይም ላይ ራሊ ወተን ረድተን ነበር። ብዙ ወደ ፓርቲ ሶ አይ የኢትዮጵያውያን ድምፅ ምን ያክል ኤፌክት እንዳለው ተመልክተናል። ፖዘቲቭ ስራ ሰራን ብዬ የያዘ ኮሚኒቲ ኮንትሪቢዩት አደረግን በሚል እንግዲህ ጥሩ ተሰምቶኛል ብዬ አስባለሁ። ሀይሉ ዳማ አናንዴል ቨርጂኒያ፣ ዲሞክራቲክ ፓርቲ ደጋፊ። ፕሬዚዳንት ትራምፕ በማሸንፋቸው በበኩሌ ያው ትንሽ የመሸነፍ ስሜት ቢኖርብኝም በአጠቃላይ የህዝብ ድምፅ እስከመሆን እንደመሆኑ መጠን ይህ አሜሪካ ሕዝብ ፍላጎት ስለሆነ ያንን በጸጋ ተቀብዬ የሚቀጥለው ሁለት አመት በሚደረጉት ምርጫዎች ላይ ፕሬዚደንት ትራምፕ ይዘው የሚመጡትን እቅድ በምን አይነት መንገድ ተከላክሎም ሆነ ፋይት በማድረግ ለሚቀጥለው ሁለት የሚድተር ምርጫ መዘጋጀት ነው የሚል እምነት አለ። ስሜ ኤፍሬም ቅዳሽ የትባላለው። ነዋሪነቴ ለዋሽንግተን ዲሲ አጠገብ የሆነው ሲልቨር ስፕሪንግ ሜሪላንድ ነው። በዘንድሮ ምርጫ እኔ ኢንዲፐንደንት የሚለው ወይም ደግሞ ገለልተኛ ዲሞክራትም ሪፐብሊካንም ያልሆነ ማለት ነው። በእንደዛ ተመዝግቤ የመረጥኩት ለፕሬዚዳንትነት ፕሬዚዳንት ትራምፕን መርጫ አለው። ለዩናይትድ ስቴትስ ሴኔት ደግሞ አንጅላ ኦልሶ ብሮክ የምትባለዋን ዲሞክራት ነች፣ እሷን መርጫ አለው። ጄሚ ራስኪንስ የሚባል ደግሞ ለፓርላማ ሌላ ዴሞክራት መርጫ አለው ማለት ነው። ሁለት ዴሞክራት እና ግን ለፕሬዚዳንታዊ ምርጫው ግን ዶናልድ ትራምፕን መርጫ አለው። ምክንያቱም ኢኮኖሚውን ዶናልድ ትራምፕ ያሻሽሉታል በሚል በተለይ ኢንፍሌሽን እዚህ ሀገር ባይደን ከመጣ ጀምሮ በጣም የኑሮ ውድነቱ እየጨመረ ነው። አንዱ ፕሮሚስ ካደረጉት ውስጥ ፕሬዚዳንት ትራምፕ ኢኮኖሚውን አሻሽላለሁ፣ ኢንፍሌሽኑን አወርዳለሁ ነው። ሌላው ደግሞ በዓለም ላይ ሰላም አሁን ለምሳሌ የዩክሬንን ጦርነት መጀመሪያ ኦፊስ ገባ አስቆማለሁ ስላሉ ዴሞክራቶች ያለፈው አራት ዓመት ዓለም ላይ ጦርነት ብቻ ስላደረጉ ትራምፕ ሰላም ያመጣሉ ብዬ አስባለሁ። ትራምፕ ፕሬዚዳንት የነበሩ ጊዜ ዛሬ አራት ዓመት ዓለም ላይ ብዙ ጦርነቶች አልነበሩም እና ብዙ ምኞቴ ሰላም ነው። አገሬን ደግሞ በተመለከተ ዴሞክራቲክ ፓርቲዎቹ በጣም በጣም ጣልቃ ይገባሉ ኢትዮጵያ ውስጥ የስፔሻል ካውንስል ምናምን እያሉ የሚያደርጓቸው ጣልቃ ገብነት ሆፕፉሊ አሁን ዶናልድ ትራምፕ ሲመጡ በተወሰነ ደረጃ ይቀንሳል ብዬ አስባለሁ ምንም ቢሆን ሀገር ውስጥ ያለው ሁኔታ አሁን ያለው ሁኔታ ብዙም ባይስማማኝም ዶናልድ ትራምፕ አለም ላይ ሰላም ያመጣሉ ብዬ አስባለሁ ስዩም ዘነበ እባላለሁ እርግጥ እኔ ዴሞክራቲክ ቫሊዩስ ነው የምደግፈው ብዙ ሶሻል እንትኑ የዴሞክራቲክ ፓርቲው ለዚህ ለእኛ በተለይ ለፎሬነርስ እድሜያችን ከፍላለ ለማይኖሪቲ ብዙ ጠቃሚ ፕላኖች እና ፕሮግራሞች አሉት። በጣም በጣም አዝኛለሁ። ምክንያቱም በጣም ችሎታዋም ሆነ ትምህርቷም ሆነ ሀቀኛነቷም ሆነ እድሜ ልኳን እየሰራች ብዙ ውጤት ያስገኘች ሴት ነች። ያልተመረጠችው ጥቁር በመሆኗ ነው። ማይ ወይም ከውጭ ሀገር የመጣች በመሆኗ ነው እና ይህ ሀገር እኔ በእኔ በእኔ አስተያየት በጣም ዘረኛነት ገና ያለቀቀው እና ወደኋላ ሄዶ ያ ዘረኛነት እንዲጠነክርለት የሚፈልግ ሀገር ይመስለኛል እና ኢብን ጥቁሮች እኮ አሁን እሱ ጥቁሮችም ድምፅ አግኝቷል፣ ላቲኖችም አግኝቷል። ከድሮ የተሻለ ዘረኝነት ያለባቸውና በውጭ ሀገር ሰው በመሆኗ የጣሏት ይመስለኛል። ለእሷ ምንም አትሆንም። ፐርሰናሊ ግን ያሳዝናል። አይ ቲንክ የብዙ ሰውን ከቤቱ ጀምሮ ያንኳኳ እሾችን ይዞ ስለቀረበ ከቤቱ ነው የሚጀምረው። ግሮሰሪ ኮስት ከሀያ ፐርሰንት በላይ ኢንክሪስ አድርጎ ነበረ በባይደን አድሚኒስትሬሽን። ብዙ ሰው ዴይ ቱ ዴይ ህይወቱን ተመልክቶ ይመስለኛል ለራሱም ለሀገሩም ለወገኑ የሚጠቅምንን ቾይስ ሰራ ብዬ የማስበው እንደ እግዚአብሔር ፍቃድ አይ ውድ ሆፕ ታት ብዙ አብረን ከዚህም በኋላ ዲቫይድ የሆነውን ሀገርም እዚህ በምርጫውም ምክንያት ወደ ሁለት ተሰንጥቀናል እና ጂኦፖሊቲክስ ላይ የምንመለከተውን ሌላም አለም ላይ የሚፈጠረው ነገር እንዳይፈጠር ሆፕፉሊ እሱም ዳውት የሚያደርጉትን ሰዎች ጥርጥር ያላቸው ስለሱ ያሉ ሰዎችን ከነሱም ጋር የተስማማ ነገርን እየሰራ ሀገሪቷን ወደ አንድነት ያመጣል በሚል ከዛም ደግሞ ሁሉም እንደየ ቫሊዩ እንደየሃይማኖቱ እንደየ ቫሊዩ ተከብሮለት የልጁ መብት ተከብሮለት የሚኖርበት ስፔስ ይከፍታል ብዬ አስባለሁ። ሰው እንግዲህ የሰው ተስፋ እዚህ ጋ ነው ብዬ ይጠብቃለን። አሁን ለዚህ ለማሸነፋቸው አንዱ ትልቁ ምክንያት የሆነው ያለው ኢኮኖሚ በተለይ የኢንፍሌሽን ጉዳይ ነው። እንግዲህ እዛ ላይ ምን አድርገው ይህንን ኢንፍሌሽን የወጣውን ዋጋ ማውረድ እንደሚችሉ እና እንደገና ኢኮኖሚውን በደንብ አድርጎ መቆጣጠር ይችሉ እንደሆን የምናየው ነው የሚቀጥል አራት ዓመት እሳቸው የተናገሩትን ሰምተናል። በተለይ ዲሞክራሲን በሚመለከት ጸረ አሜሪካን ብለው የሚገምቷቸውን በተለይ ብዙ ጸረ አሜሪካን አለ ብለው የሚያምኑ ሰዎች ሰው ናቸው በዛ ኢንክሉዲንግ ሚሊተሪ እና ናሽናል ጋርዱን ተጠቅሜ ተቆጣጠር፣ እስር ቤትም አስፈላጊ ከሆነ ልካለህ የሚል ሰው ስለነበሩ የሚመጣው አራት ዓመት ይሄንን ሀሳባቸውን ስራ ላይ የሚያውሉ ከሆነ ዲሞክራሲ አደጋ ላይ ነው የሚል እምነት አለ። ያው እንግዲህ የመረጥኩት ብዙ ጊዜ አሚን እንዳልኩት ሰላም ያመጣል በሚል አሜሪካን ሀገር ደግሞ ኢኮኖሚውን ያሻሽላል በሚል የአሜሪካ ኢኮኖሚ እንግዲህ የሚቀጥሉት አራት ዓመታት የኑሮ ውድነቱን አሁን ኢንፍሌሽን በአስራ ሶስት ፐርሰንት ጨምሯል ይባል ነበር ያኔ የኤሌክሽኑ ጊዜ። ሁል ጊዜ የተዳከመ ኢኮኖሚ ይዘህ እንደገና ለመመረጥ አሜሪካን ሀገር በጣም ከባድ ነው እና የባይደን አድሚኒስትሬሽን አብዛኛው ሰው እኔ እንዳየሁት ከሆነ ኢንፍሌሽን በተለይ በኑሮ ውድነት መጨመር የተነሳ በጣም ብዙ ሰው ቅሬታ ነበረው። ለዚህም ነው ደግሞ በየቦታው ባለፈው ምርጫ የተሸነፈባቸው ቦታዎች ሁላ መልሰው የመረጡት ትራምፕን። ወደፊት ተስፋ መጣት ነው በአንዳንድ ለምሳሌ በኢሚግሬሽን ባለው እንትን ብዙም እኔ ባልስማማውም፣ ያው እዚህ ሀገር ስንኖር እንግዲህ የምንመርጠው ሁሉን ነገር ዙሪያውን አይተን ስለሆነ ትልቁ ነገር ኢኮኖሚ ነው እና ወደፊት የሚቀጥለው አራት ዓመት ተስፋ ይኖራል በተለይ ደግሞ አለም ላይ የመጀመሪያ የዩክሬንና ና የራሽያን ጦርነት ደግሞ አቁሞ ሰላም ይመጣል ብዬ እመኛለሁ። ብዙ ለውጥ የሚመጣ ይመስለኛል። እኔ አሁን በጡረታ ላይ ነው ያለሁት። በጡረታ የማገኘው ጥቅም አለ። እነዛ ሁሉ በጣም በጣም ይበላሹና፣ እንደ መንገድ ላይ ሊጥለንም ይችላል። ወደፊት ልጆቻችንም ጥቁሮች በመሆናቸው የሚደርስባቸው ችግር ሊኖር ይችላል። ዘረኝነት በጣም የሚስፋፋ ይመስለኛል እና እንደው ተጠናቀን አገራችን ሰላም ሆኖ ተጠቃው ወደ ኢትዮጵያ ፍልሄድ ጥሩ ይመስለኛል። የተከታተላችሁት በትናንትናው ምሽት ያነጋገርናቸው አስተያየት ሰጪዎች አሁን ላይ ያላቸው ስሜት ምን እንደሚመስል ተከታትለን ያደረስናችሁን ዘገባ ነበረ። አሁን ደግሞ የምናልፈው ኢትዮ አሜሪካውያን እስካሁን ይፋ በተደረጉ ውጤቶች ላይ ምን አይነት አስተያየት አላቸው የሚለውን ሀብታሙ ስዩም የተለያዩ ሰዎችን አነጋግሮ ያሰናዳው ዘገባ ነው። ወደዛው ንሻገር። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው ካማላ ሃሪስን ስለማሸነፋቸው የሚገልጹ ዜናዎች ካስደሰቷቸው ትውልድ ኢትዮጵያውያን መካከል አንዱ በዊስካንሰን ግዛት በምትገኘው ማዲሰን ከተማ ነዋሪ የሆኑት ፍቃዱ ጋሸው ናቸው። ፍቃዱ ዩናይትድ ስቴትስን እየፈተኑ ከሚገኙ ምጣኔ ሀብታዊ ተግዳሮቶች ትራምፕ ሊታደጓት ይችላሉ የሚል ተስፋ አላቸው። ኢኮኖሚው ነው ያው ላስት ፎር ይር እንደምታውቀው ነው እንግዲህ ኑሮ ውድነቱ ከፓንደሚኩ በፊት የነበረውና አሁን በጣም ልዩነት አለው። በብዙ ነገር እንዲስተካከል የምፈልገው እሱ ያስተካክለዋል ብዬ ያሰብኩት ኢኮኖሚውን ነው። ያው ቢዝነስማን ስለሆነ ሀገሪቷን እንደ ቢዝነስ ረና ያረጋታል ብዬ አስባለሁ። የውጭ ጉዳይ ፖሊሲው፣ ሀገር ውስጥ የሚያደርገው ኢኮኖሚው፣ ብዙ ነገር ተስማምቶኛል። በሱ ስልጣን ዘመን ያደረጋቸው ነገሮች እኔ ቅሬታ የለኝም። በተለይ ደግሞ አሁን ከአሁኑ ጋር ስታስተያየው፣ ደ ላስት ፎር ኢየር ካሳለፍነው ጋር ስታስተያየው በብዙ ነገር የእሱ ፕሬዚደንሲ ይሻል ነበረ። በሌላኛው የዩናይትድ ስቴትስ ጫፍ ሜሪላንድ ግዛት ውስጥ የሚኖሩት ሜሮን ተሾመ በበኩላቸው የትራምፕ ድል ደስ እንዳሰኛቸው ገልጸው፣ ዲሞክራቲክ ፓርቲው በሚያራምዳቸው ፖሊሲዎች ምክንያት ድጋፋቸውን ለሪፐብሊካኑ እንደሰጡ የሚያወሳሉ። በመመረጡ በጣም በጣም ነው ደስ ያለኝ። ምክንያት ደግሞ እኔ ሙሉ ዴሞክራቶች በሚያምኑበት ቅጥ ያጣ ዴሞክራሲ ብለው እነሱ ዲሞክራሲ ብለው ስም ሰጥተው አይዲዮሎጂቸው የማይመቹኝ ነገሮች አሉ። እስፔሻሊ እንደዚህ ሆሞሴክሹዋሊቲ እና አቦርሽን። በዛ ምክንያት ዴሞክራት አይደለሁም እና በትላንትናው ሪዛልት በጣም ነው ደስ ያለኝ ትራምፕ ትናንት ስለተመረጠ እግዚአብሔር ለአሜሪካ ሌላ እድል እንደሰጣት ነው የማስበውና በጣም ደስ ብሎኛል። በጣም እግዚአብሔርን አመሰግናለሁ። የትራምፕ ማሸነፍ ቅሬታን ከፈጠረባቸው መካከል ፕሮፌሰር ጌታቸው መታፈሪያ አንዱ ናቸው። በሜሪላንድ ግዛት ውስጥ በሚገኝ ዩኒቨርሲቲ ውስጥ መምህር የሆኑት ፕሮፌሰር ጌታቸው ከማላ ሃሪስ በምርጫ ቀስቀሳቸው ወቅት ያጎሏቸው መልካም ሴቶችን ከትራምፕ ጋር በማነጻጸር ይገልጻሉ። ሃሪስ ተስፋ ነበር የምትናገረው። ህዝባችን መከፋፈል የለበትም፣ ሁሉንም አንድ ላይ ማምጣት አለብን፣ እንሻገረዋለን የሚል ነገር ነበረ። የእሷ ተስፋ ሰጪ ነበረ። የእሱ ግን ጨለምተኝነት ነበረ። የውጭ ሰዎች መጥተው ይወሩኋል፣ ኢኮኖሚ ኢኮኖሚው እየወደቀ ነው እያለ ያሰጋቸው ነበረ። ሰውን እና የስጋት የመናደድን ሁኔታ ነበረ የሚጭረው። በዘንድሮ ውድድር ላይ ትራምፕ የማሸነፋቸውን አንድምታ ኢትዮጵያና ኢትዮጵያውያንን ከሚመለከቱ ፖሊሲዎች አንጻር ተመልክተው አስተያየት የሰጡን ደግሞ የዌስካንሰን ሜልዋኪ ነዋሪው ዶክተር አሰፋ ዳምጤ ናቸው። ከኢትዮጵያ ማህበረሰብ ጋር በተሳሰሩ ተግባራትና ዘመቻዎች ይበልጡ ነው የሚታወቁት። ዶክተር አሰፋ የዶናልድ ትራምፕን ድል መንታ ገጾች እንዲህ ይቃኛሉ። ዶናልድ ትራምፕ መመረጡ በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ በተለይም ሶስተኛ ዓለም ሀገሮችን በሚመለከት ብዙ ነገሮችን ሊያከብድባቸው ይችላል። በኢትዮጵያ ላይ ሞስ ፖባብሊ አቤ ላይ ግፊት ሊያመጣበት ይችላል ብለን ስለምናስብ በዛ በኩል እደግፈዋለሁ። ምክንያቱም የኢትዮጵያ መንግስት በአሁኑ ጊዜ ከሕግ ውጭ በሆነ አሰራር እየሰራ የብዙ ሰው ሕይወትን እያሰቃየ ነው። ያ ሊሚቴሽን መኖር ነበረበት። ሞስት ፕሮባብሊ አንዳንድ የሊብራል አጀንዳዎችን ወደኋላ ሊጎትተው ይችላል። በዛ በዛ ደግሞ እንቃወመዋል። ዩናይትድ ስቴትስ ውስጥ ዘለግላለ ጊዜ የኖሩት ፔንስልቬኒያው ዮን ፍስሀ በበኩላቸው ዘንድሮ ላይ ትውልደ ኢትዮጵያውያንን የሚደግፍና ኢትዮጵያ ውስጥ ሰላምን ለማምጣት የሚጥሩ ተወዳዳሪዎችን ምርጫ አለው ይላሉ። ዶናልድ ትራምፕ ቀጣይ የአሜሪካ ፕሬዚደንት ነው መምረጣቸው የሚቀሰቅሷቸውን ስጋቶችና መልካም አጋጣሚዎች አጋርተውኛል። በኢሚግሬሽን ምክንያት የዚህ ሀገር የሚኖሩትን ትውልዳቸው ከሌላ ሀገር ሆነው ናቹራላይዝ የሆኑትን እነሱን ይጎዳል፣ መብታቸውን ይቀንሳል። የሚመጡትን ደሞ ከውጭ የሚመጡትን ስደተኞች ቁጥራቸው ይቀንሳል። እዚህም ያሉትንም ደግሞ ፈቃድ እንዳያገኙ ይከለከላል፣ የሚል ፍርሀትና ስጋት አለ። ሁለተኛ ግን ባይደን አድሚኒስትሬሽን በተለይ በፎረን ፖሊሲ በኩል ያለው በጣም ብዙ ሀገሮችን፣ ብዙ ወገኖችን፣ ብዙ ንጹሐንን እንዲጎዱ አድርጓል። በተለይ በኢትዮጵያ፣ በዩክሬን፣ በመካከለኛው ምስራቅ ብዙ ንጹሐን ናቸው ህይወታቸውን ያጡት። በዚህ በኩል ኢንፌክቲቭ ነው። ምንም ስራውን በደንብ ለመስራትም ይህን ነገር ለማቆም አልቻለም። በደንብም እንኳን ተቃውሞም አላሳይም። ስለዚህ ይሄ ድክመት ነው፣ በፎረን ፖሊሲ ድክመቱ በዛ ጉዳይ ላይ እኔ በእውነቱ የምናልባት ዶናልድ ትራምፕ አድሚኒስትሬሽን ምን እንደሚያደርግ አናውቅም። ግን በዶናልድ ትራምፕ ጊዜ ጦርነት አልነበረም፣ በመላው ዓለም እንደዚህ አይነት ጦርነት አልነበረም እና ምናልባት ያረጋግዳው ይሆናል ጦርነት ይቆም ይሆናል ሀገራችንም ደግሞ ሰብአዊ መብት እንዲከበር ንጹሐን እንዳይገደሉ ያደርጋል ብዬ እገምታለሁ። የምርጫው ውጤት ምንም ይሁን ምን፣ ሰላማዊው ሂደት፣ ዘመነኛው አካሄድ ለትውልድ ሀገራቸው የሚዳረስ ዘንድ መልካም ምኞታቸውን ከቸሩት መካከል አንዱ ደግሞ የሚለዋኪው ደረጀ መኮንን ናቸው። እኔ ቅሬታ አልተሰማኝም። ደስተኛ እኔም በምርጫው የውስካንስን አንዱ ስዊንግ ስቴት ከሚባል አንዱ ስቴት ነበረ። ሞር ዲሞክራቲክ የሆነ እንትን ይመርጣል የሚል ግምት ነበረኝ፣ ግን ያው ሪፐብሊካን ነው የመረጠው። እኔ ምርጫው በሪዛልቱ ሪስፔክት ሪዛልት ትልቁ ነገር ግን ያስደሰተኝ ለቤተሰቤም፣ ለሁሉም ልጆቼን ወስጄ ከባለቤቴ ጋር ሂጄ በምመርጥበት ጊዜ ያሳየሁት ለልጆቼ ይኸው በእኛ ሀገር ያላገኘነውን በእኛ እድሜ በሀገራችን ይህንን እድል አግኝተን መርጠን ማታውኑ ውጤት ከማናይበት ቦታ መርጠን ይህንን ፍሪደም አግኝተን ይህንን ነጻነት አግኝተን በምርጫችን እያንዳንዳችን ምርጫ ቫሊዮ አግኝታ መርጠን መምጣታችን የበለጠ ደስታ ተሰምቶኛል። ምርጫ ይህ ቫሊ አግኝቶ ለልጆችም ይሄንን ነው እንግዲህ የምንመኘው። ሀገራችንም እንደ ህዝቡ ከዚህ ተሄዶ እንኳ ተመርጦ እዛ ቢሰራ ይሄንን ለህዝቡ ቢመኝለት ብዬ ሁሌ የማስበውን ነገር ነው። ልጆች ትላንትና የሚያሳየዋቸው እና ከአሸናፊ ከተሸናፊ ከሚለው የበለጠ የሞር የነጻነት መርጦ ውጤቱ የመረጥ ነው፣ ሰው ውጤት ማየት መቻላችን ነው። እና በዚህ ደስተኛ የሰባ ስምንት ዓመቱ ዶናልድ ትራምፕ ከአውሮፓውያኑ ጥር ወር ጀምሮ ሀገሪቱን ለማስተዳደር ኃላፊነቱን እንዳገም ይረክባሉ። ድል የማድረጋቸው ዜና ከታወጀ በኋላ ባሰሙት ንግግራቸው ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን ለመገንባት እንደሚሰሩ አስታውቀዋል። ቃል የገቡት መፈጸም አለመፈጸሙን ለማረጋገጥ ለደጋፊዎቻቸውም ሆነ ነቃፊዎቻቸው ቀጣዮቹ አራት ዓመታት መልስ ይሰጣሉ። ለአሜሪካ ድምፅ ሀብታም ሲዩም፣ ዋሽንግተን ዲሲ አስከትለን ደግሞ የምናልፈው የዴሞክራትና የሪፐብሊካን ፓርቲ ደጋፊዎች አስተያየትና ስሜት ምን እንደሚመስል ወደሚቃኝ ዘገባ ነው። ስመኝሽ ቆየ ታቀርበዋለች። የሪፐብሊካኑ ፕሬዚዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ ሰባት ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንስልቬንያን ድል ማድረጋቸው የተረጋገጠው ድምፅ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሼትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምፅ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሀሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሀሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ። ሀሪስ ካምላ ሀሪስ ትልልቆቹ ነገሮች ነበረ የምትናገረው ህዝቡ ግን በብዛት ሰራተኛው ክፍል፣ ለምሳሌ ስፓኒሾቹ እየሰደባቸውም ለሱ መረጡት። ወደ አርባ አምስት ፐርሰንት ለሱ መረጡት። ምክንያቱም የነሱ ዋናው አላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮችን ሳይሆን የእለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪስ ሱቅ ሲካሄድ ዳቦ ዋጋ ንሯዋል። የቤት ኪራይ ዋጋ ኑሮዋል። ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን ተቀን ኑሮው። በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡ በተለይ ሰራተኛው ክፍል እንዲመርጠው ያደረገው የትራምፕ ማሸነፍ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሀሪስ አስተዳደር ነው ትላለች። ውስጥ ያለ በጣም እሱን የሚከተሉ ሰዎች እና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርዓቱ ራሱ በፖለቲካል ስርዓቱ ራሱ በጣም የተለየና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በሕዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር እዚህ ሀገር፣ ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ስ ሁሉም ሰው ያውቃል። ይሄንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሻ እና ዩክሬን ይሄ ሁሉ ነገር አንፖፑላር አድርጎታል ጆ ባይደንን ማለት ነው። ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና አለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የእነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፍኑና ፕሬዚዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ። በመጨም መጀመሪያው ቀን መስሪያ ቤት እንደገባው ዋይት ሀውስ እንደገባው እነዚህ የሚጠለኙ ጠላቶችን፣ ጋዜጠኞቹን፣ ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበረ። በዛ ላይ ደግሞ ይሄ ፕሮጀክት ሀያ አምስት የሚባል እኔ የለውበትም ይላል፣ ግን የእሱ ሰዎች ናቸው የጻፉት። ለምሳሌ አንዳንድ አስጊ ነገሮች ትምህርት ሚኒስቴርን እዘጋለው ይላል በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላል እና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጠላቶቹን እያባረር እንትን የሚያሳስር ያ ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል። ምክንያቱም በወንጀል የሚፈለግ ሰው ነው። ይህ ሰውዬ ከዋይት ሃውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም። በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታደርገው ነገር አላት። ተስፋዬ ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉትን ምክንያት ኦልሬዲ ተናግሬያለሁ ግን እቺን ሀገር እና የሕዝቡን መከፋፈል በስድብ ወይም ነው በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት ላይ የመግፋት አይነት ንግግር በካምፔን ውስጥ አይተናል። በሁለቱም ሳይድ ይሄን ነገር ቢቆም እና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለሀገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል። ትራምፕ በመጪው ጥር ወር ላይ ቃለ መሀላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራኑ ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ። በጣም አክራሪ የሆነ አቅጣጫ የሚከተለው ለምሳሌ ፑቲን ይደግፋል ፑቲን የዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው ያ መሆን የለበት የሚላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ነተንያሁ ነው እንኳን ደስ ያለ ያለው። ምክንያቱም ነተንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም በጣም የሰብአዊ መብቶች መጣስን እነዚህ እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓውን ስጋት አላቸው። ምክንያቱም ባለፈው ጊዜ ከኔቶ አወጣት አሜሪካንን አሁን ያወጣታል። ብዙ ብዙ ነገሮችን የሚያደርግ ይመስለኛል። በእስራኤልና በተለይ በእስራኤል እና ሚድልስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ የመን በኩል ያለ አለ። ብዙ ጉዳዮች እንግዲህ እሳት እያያዙ ነው እዚህም እዛም እና አንፎርችነትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ በመጠንቀቅ ነው ይሄ ነገሮች አንድል መደረግ ያለባቸው በዚህ ጊዜ እና የእሱ ከእሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው። ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ አስተማማኝና የበለጸገች አሜሪካን ለህዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አርባ ሰባተኛ የዩናይትድ ስቴትስ ፕሬዝዳንት የሚሆኑት ዶናልድ ትራምፕ የተጓዙበት መንገድ ምን ይመስላል? The Fox News decision desk can now project that former Vice President Joe Biden has been elected president of the United States. በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር። የሰማ ነው ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም። ህጋዊ ድምፆችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ። በህንድ አውሮፓውያን አቆጣጠር ጥር 6 201 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝደንት የማጽለቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ። ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም። ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬይግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን አሳብትተው እርሳቸው በሚፈልጉት መንገድ እንዲሠራ ያደርጋሉ። የትራምፕ ህንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊየን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ ስልሳ ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊየን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዲ አፐረንትስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ። ክብራትና ክቡራን ለአሜሪካ ፕሬዚዳንትነት እንደመወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ጸጸት የማይሰማቸውና ቃላቸውን የማይመርጡት ትረምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትረምፕ ፍልሰተኞችን በተመለከተ ከተናገሩት ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ ዕፅ ያስገባሉ፣ ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዚዳንት በነበሩበት ወቅት ሶስት የጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻር አድርገዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከ150 ሺህ አልፏል። የሲኤንኤኑ ወልፍ ብሊትሰር ነበር። በኮሮና ወረርሽኝ ወቅት በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያያዙበትና ከ230,000 በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዚዳንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዚዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው። አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያት የተረፉት ተስፋ አለኝ። ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዲል ነኝ፣ ዋሽንግተን ዲሲ። የ2024 ልዩ የምርጫ ዘገባዎች ተጠናቀዋል። ስለነበረን ቆይታ እናመሰግናለን። ጤና ስጥልን።